ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን አምሽታችኋል ከአሜሪካ ድምፅ ዋሽንግተን ዲሲ የእሁድ ምሽት የጋቢና ቪኦኤ መሰናዶ ጀምሯል ኤደን ገረመው መሰናዶን በመምራት ኤልያስ አሰማረ በቅንብሩ ጽዮን ግርማ በአርትዖቱ ከአሁን ሰዓት ጀምሮ አብራናቸውን እንቆያለን ዛሬም በሳምንት ውስጥ ከተደመጡና ተደግሞ ቢሰሙ ያነቃቃሉ ያልናቸው መሰናዶዎች ነው ይዘን ወደ እናንተ የመጣነው እናንተም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን በትግራይ ክልል በ57 ወረዳዎች በረሃብ ምክንያት 20 ሺ ተማሪዎች ትምህርት ማቋረጣቸውን የክልሉ ትምህርት ቢሮ አስታወቀ። ይህ የተማሪዎቹ አሀዝ በተገባደደው የካቲት ወር ላይ ብቻ የተመዘገበ እንደሆነም ቢሮ አስታውቋል። በቂ የእርዳታ ምግብ በአፋጣኝ ካልደረሰና በትምህርት ቤቶች የምገባ መርሃ ግብርም ካልተጀመረ ለመዘጋት የተቃረቡ ትምህርት ቤቶች ብዙዎች እንደሆኑ የቢሮ ምክትል ኃላፊ አቶ ወረዳኤ ገብረ እግዚአብሔር ለአሜሪካ ድምጽ ተናግረዋል። በዚህ ዙሪያ የተሰናዳው ዘገባ ይቀጥላል። በትግራይ ክልል ባጋጠመው ረሃብ ከ223 ሺህ በላይ ተማሪዎች ከትምህርት ገበታቸው ሊርቁ እንደሚችሉ ባለፈው ጥር ወር የሰጠውን ጥቆማ ያስታወሰው የክልሉ ትምህርት ቢሮ ከ20 ሺህ በላይ ተማሪዎች ትምህርት እንዳቋረጡ አስታውቋል። ይህም መሃዝ በመገባደድ ላይ ባለው የካቲት ወር ውስጥ ብቻ የተመዘገበ እንደሆነ የቢሮው ምክትል ኃላፊ አቶ ወረዳኢ ገብረ እግዚአብሔር ለአሜሪካ ድምጽ ገልጸዋል። በቅርቡ በዚህ ሳምንት ውስጥ እንኳን ከሰበሰብነው መረጃ ብናይ 57 ወረዳዎች ብቻ የቅርቡ መረጃ እንኳን ብናይ ከሃያ ሺ በላይ ተማሪ ከትምህርት ቤት እንዳቋረጠ መረጃዎች እየመጡ ናቸው በጉልበት መስራት የሚችል ተማሪ የተወሰነ ተጉዞ ወደ ሆነ ነገር ማምጣት የሚችል ተማሪ ትምህርት ቤት ትቶ ወደ ምግብ ፍለጋ ወደ ስደት ወደ ልመና እየተሰማራ እንደሆነ በእድሜ መስራት ማይችሉ ብቻ ክላስ ውስጥ እየዋሉ በረሃብ እየተገረፉ እየተመለሱ ነው ያሉ። መስራት የሚችሉት ግን ያው እግራቸው ወደ አመራቸው ሂደት እየሄዱ ወደ ስደትም እየሄዱ እንደሆነ ተስፋ አስቆራጭ ሁኔታ እንዳለ መረዳት ይቻላል። ኢንፋክት በተጨማሪም ትምህርት ቤቶች በከፊል እየተዘጉ ናቸው ያሉት አቶ ረዳይ ሰባት ትምህርት ቤቶች በየጭላ አበርገለ ወረዳ በከፊል እንደተዘጉ በአስረጅነት ጠቅሰዋል። ትምህርት ቤቶቹ እስከ ስምንተኛ ክፍል የሚያስተምሩ ሲሆኑ ከአንደኛ እስከ አራተኛ ክፍል ማስተማራቸው እንዲቀጥሉ ሲደረግ ከአምስተኛ እስከ ስምንተኛ ክፍል የሚገኙ ተማሪዎች ግን ለምግብ ፍለጋ በመውጣታቸው ክፍሎቹ እንደተዘጉም አስረድተዋል። የትምህርት ቤቶች ምገባ ካልተጀመረና ለእርዳታ ፈላጊዎች አስቸኳይ የምግብ ድጋፍ ካልተደረገ የሚዘጉ ትምህርት ቤቶች ቁጥር እንደሚጨምር ምክትል ኃላፊው ስጋታቸው ጠቁመዋል። እንዳለ ክላስ ውስጥ ተማሪ የማይገኝበት እድል እየተፈጠረ ነው ያለው። ስምንተኛ ክፍል አታገኘውም። ከዚህ በፊትም ከሳምሬ አካባቢ ስምንተኛ ክፍል ስንፈተን ታህሳስ ወር በረሃብ ምክንያት ስምንተኛ ክፍል ፈተና መስጠት ያልቻሉ የተራዘመላቸው ትምህርት ቤቶች አሉ። ከዚህ በፊት የተቋረጠ እርዳታ በአግባቡ መልሰው ወደ ተግባር መግባት የተማሪዎች ምገባ በተለይ ስፔሻል አቴንሽን ተሰጥቶት በየትምህርት ቤቱ ህይወት የማዳን ስራ ትምህርትም የማስቀጠል ስራ ካልተሰራ ወደ መጋቢት፣ ግንቦት እየተጠጋን ስንሄድ ዞ ሆል ትምህርት ቤቶች የመዘጋት እድላቸው በጣም ከፍተኛ ነው። አሁን ባለው ሂደት ከቀጠለ በሚቀጥለው ጊዜ ተማሪ ማናገኝበት ጊዜ ይፈጠራል። በዓለም አቀፉ የህፃናት አድን ድርጅት የትግራይ ክልል ዳይሬክተር አቶ አታክልቲ ገብረ ዮሐንስ በትግራይ ክልል በጥር ወር ላይ የሚያጋጥም ረሃብ የተለመደ አይደለም ይላሉ። ሆኖም ጦርነትና ድርቅ ባሳደሩት ጫና ምርት በሚሰበሰብበት ጊዜ ከፍተኛ የምግብ እጥረት መከሰቱን አስረድተዋል። ረሀቡ በተለይ በህፃናትና እናቶች ላይ ጉልህ ጉዳት ማድረሱንም ገልጸዋል። ህጻናት በሁለት መንገድ ነው የሚጎዱት። አንዱ ያው ረሃቡ ራሱ አለ። ምክንያቱም በቂ የሆነ ሪሶርስ ቤት አይኖርም ሁለተኛ ደግሞ ትምህርት የማቋረጥ እድል ሊያጋጥማቸው ይችላል። ስለዚህ ይሄ ስኩል ፊዲንግ ፕሮግራም የሚባለው ነገር በእነዚህ ቢያንስ ቢያንስ ተማሪዎቹ እንዲማሩ ለማድረግ አንዱ ትልቅ መካኒዝም የሆናል ብዬ ነው ማስበው። በክልሉ በመጠለያ ማዕከላት ከሚገኙ አንድ ሚሊዮን ሰዎች ሀያ በመቶ የሚሆኑ ህጻናት ለምግብ እጥረት መጋለጣቸውን አቶ አታክልት አመልክተዋል። በተፈናቃይ ማዕከላት የሚገኙ ተማሪዎችን ተቋማቸው ምግብ በማቅረብ እንደሚያግዝ የዓለም አቀፉ የህጻናት አድን ድርጅት የትግራይ ክልል ዳይሬክተር ገልጸዋል። ሌሎች ረጂ ተቋማትም በክልሉ ማቅረብ የጀመሩት አስቸኳይ የምግብ እርዳታ እንዲያጠናክሩ ጥሪ አቅርበዋል። ይህም አርሶ አደሩ ሲያቀርቡ ምርቱን መሰብሰብ እስከሚችልበት ቀጣይ ዓመት ድረስ በተቀናጀ መልኩ መቅረብ እንደሚገባው አስገንዝበዋል። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም። በቱርክ ባለፈው አንድ አመት በትንሹ አራት መቶ ሶስት ሴቶች የተገደሉ ሲሆን አብዛኞቹ በአሁን አሊያም ደግሞ በቀድሞ የትዳር አጋሮቻቸው ጥቃት እንደተፈጸመባቸው ከአዝ ከስርአተ ፆታ ጋር የተያዙ ግድያዎችን የሚከታተልና ለጥቃት ሰለባዎች ድጋፍ የሚሰጥ ቡድን አስታውቋል። በየአመቱ በቱርክ የሚገኙ የሴት አክቲቪስቶች በዓለም አቀፍ የሴቶች ቀን ይህንን በማስመልከት እንቅስቃሴዎችን ያደርጋሉ። የአሶሺትድ ፕሬስን ዘገባ ቆንጅታዬ እንደሚከተለው ታቀርባለች። i ሀብታዊ የኢትዮጵያ የፖለቲካ ሂደት ውስጥ የሴቶች ተሳትፎ እየቀነሰ መምጣቱን በዘርፉ የተሰማሩ ሶስት የሴቶችና ና የሰብአዊ መብት ድርጅት መሪዎች ለአሜሪካ ድምጽ ተናገሩ። ሴቶች ከመንግስታዊ ተቋማትና ከውሳኔ ሰጭነት ክልል ውጪ የሆኑ መምጣታቸው የሴቶችን መብት ለማስከበር አዳጋች መሆኑን ተናግረዋል። ደረጀ ደስታ በዙሪያ ያጠናቀረው ዘገባ ተከታዩ ነው። የምንሰራው በአገሪቱ የሴቶች የፖለቲካ ተሳትፎ ቢያንስ 50 ከመቶ እንዲሆን ለማስቻል ነው የሚሉት የትምራን አገር በቀል የሲቪል ማህበረሰብ ተቋም ስራ አስኪያጅ ወይዘሮ ኢየሩሳሌም ሰለሞን ናቸው። ትምራን ሴቶች በፖለቲካው ዘርፍ ትርጉም ባለው ሁኔታ መሳተፍ እንዲችሉ ወደ አመራር እንዲመጡ አመራር ላይ ያሉት ሴቶችም ቦታቸውን አስጠብቀው መቆየት እንዲችሉ ለመርዳት የተቋቋመች ተቋም ናት ይላሉ። ይሁን እንጂ በተለይ ጠቅላይ ሚኒስትር አብይ ወደ ስልጣን ከዘለቁ ወዲህ የጾታን ፖለቲካ አስመልክቶ የተሻለ አካሄድ ታይቶ የነበረ ቢሆንም አሁን ግን ተቃራኒውን አቅጣጫ መያዙን ያስረዳሉ። ጠቅላይ ሚኒስትር ዶክተር አብይ ወደ ስልጣን በመጡ ጊዜ ካቢኔትን ሃምሳ ፐርሰንት ሴቶች እንዲሆኑ አድርገው ነበረ። አሁን ቀንሷል። ሌሎችም ቦታዎች ላይ ህዝብ ተወካዮች ምክር ቤትም እንዲሁም ደግሞ ሌሎች ቦታዎች ላይ የሴቶች ተሳትፎ በሚፈለገው መጠን ወይም ከወንዶች እኩል በሆነ ሁኔታ አይደለም። ይህንኑ ሀሳብ የሚጋሩት ስብስብ ለሰብአዊ መብት በኢትዮጵያ የተባለው ድርጅት ዳይሬክተር መሆናቸውን የሚናገሩት ወይዘሪት መሰረት አሊ ያለፉት አምስት አመታት የሴቶች የፖለቲካ ተሳትፎን አስመልክቶ አበረታች ሁኔታዎች ታይተው እንደነበር ይገልጻሉ። ይሁን እንጂ እንደ ምክር ቤቱና ስራ አስፈጻሚ ሁሉ በሌሎችም ዘርፎች ታይተውና መልሰው ደግሞ ቀስ በቀስ ተቀልብሰዋል ያሏቸውን የሴቶች የፖለቲካ ተሳትፎ እንደሚከተለው ይገልጻሉ አሉ ከዛም በተጨማሪ ደግሞ በተለያየ የመንግስት ስትራክቸር ውስጥ ብዙ ሴቶች የተሾሙበት ጊዜ ነበር። ያ በራሱ መነቃቃትን ፈጥሮ ነበረ። ከሱ በመቀጠል ደግሞ የስድስተኛው ሀገር አቀፍ ምርጫ ተካሄዶ ስለነበር ብዙ በተለይ ወጣት ሴቶች ወደ ፖለቲካው ደፍረው እንዲመጡ ሀሳባቸውን መግለጽ የሚችሉበት እድሎች ተፈጥሮ ነበር። ከዛ በኋላ ግን ቀስ በቀስ እያየ ነው እየተገለበጠ ነበር። ይመ ወይዘሪት መሰረት በሴቶች ይመሩ ነበር ካሏቸው ተቋማት መካከል በምሳሌነት መጥቀስ ለዚህ ችግር አስተዋጽኦ አድርገዋል የሚሉትንም ጉዳይ አብረው ያነሳሉ። ለምሳሌ ተቋማቱን ማየት እንችላለን። በሴቶች ይመሩ የነበሩት እንደ ጠቅላይ ፍርድ ቤት እንደ ምርጫ ቦርድ ያሉት ኃላፊዎቻቸው ለቀዋል። የሀምሳ ፐርሰንት የነበረው የሚኒስትሮች ምክር ቤት አሁን በጣም ወደ ሰላሳ አንድ ፐርሰንት ወርዷል። እንደገና ደግሞ ከስድስተኛው አገር አቀፍ ምርጫ ጋር በተያያዘ ከዚህ በፊት የነበረው የፓርላማ የሴት ተወካዮች ቁጥሩላ ወርዷል እና ይሄ እንግዲህ አገሪቱ እያለፈችበት ካለ የፖለቲካና የኢኮኖሚ ችግሮች ጋር እያለፍንባቸው ያለ ነው። የግጭት የጦርነት ቀውሶች በራሱ ደግሞ የራሱ አስተዋጽኦ አለው ብዬ አስባለሁ። ሂደቱን ስናይ ሚዛናዊ መሆን ይገባናል የሚሉት የሴታዊት ንቅናቄ መስራችና አስተባባሪ ዶክተር ስን ተፈራ መጀመሪያ ላይ እንደ ህልም ታይቶን የነበረው ደንገር ድንገት መጥፋቱ አስደንግጦናል ይላሉ። በዓለም ላይ ካሉ ጥቂት አገራት የሚኒስትር ምክር ቤታችን እኩል ጾታ ተዋጽኦ ነበረው ተሾሙ ብዙ ትላልቅ ቦታዎች ላይ የምናደንቃቸው የምናከብራቸው ሴቶች ተሾሙ። ና እንደ ህልም ነበር ያን ሰሞንና፣ ጥሩ ነው እነሱ ነገሮች በማየታችን ጥሩ ነው፣ ግን በጣም ደግሞ ባላሰብ ነው ፍጥነት ነው ያጣናቸው። ምክንያቱም ጊዜ በሹመት እና በጠቅላይ ሚኒስትሩ ፈቃድ የመጣ ነገር፣ ያው በሹመት የመጣ ነገር በሹመት ሊጠፋ ይችላል ና ግን ቶሎ ሆነብን። እዚህ ሁሉ መካከል የሴቶችን የፖለቲካ ተሳትፎ በህግ የማሳደግ መልካም አጋጣሚ አምልጦናል ሲሉም ዶክተር ሰን እንደሚከተለው ያስረዳል። Dalou c'est tout ce que ça መንግስት ወይ የፖለቲካ አሰራር ቢሆን ህጎች ሲሻሻሉ ወደ ህግ እንዲገባ የበለጠ ጥረት ማድረግ ይቻል ነበረ በህግ አውጪውም አካል በህግ አስፈጻሚውም አካል እና እሱ ትልቅ እድል አምልጦ ናል አሁን ስለ ፖለቲካ ተሳትፎ ስትጠይቅ የፖለቲካ ፓርቲዎችና ምርጫ ህግ በቅርብ በዚህ በለውጥ ጊዜ ነው ህጉ የተሻሻለው እና የእውነት በጣም ጥሩ እድል ነበረ ሴቶችን ተሳትፎ ወደ ህግ እንዲመጣ ኮታ እንዲቀመጥ በህግ ሙከራ ተደርጎ ነበር ያለ ያለምንም ኮታ ነው ያለፈው ወይዘሮ ኢየሩሳሌም የፖለቲካ ተሳትፎ ስንል ግን የፖለቲካ ስልጣንን ብቻ የሚመለከት ብቻ ሳይሆን ሴቶች በየትኛውም የአገሪቱ ፖለቲካዊ ወቅታዊና የሰላም ጉዳዮች ላይ ያላቸውን ተሳትፎ የሚመለከት መሆኑን ያስረዳሉ። ይሄንን ስንል ግን የፖለቲካ ተሳትፎ የምንለው የግዴታ ሊደርሽፕ ፖዚሽን እናያዝ ብቻ ሳይሆን እያንዳንድ የፖለቲካ አክቲቪቲዎች፣ ለምሳሌ ሰላም ግንባታ የፖለቲካ ስራ ነው። ሀገራዊ ምክክር የምንለው እንደዛው። እንዲሁም ደግሞ አሁን እየመጣ ያለው ትራንዚሽናል ጀስቲስ እነዚህ ሁሉ ቦታዎች ላይ ሴቶች ትርጉም ባለው ሁኔታ ከወንዶች እኩል መሳተፍ መቻል እንዳለባቸው እናስባለን። ሆኖም ይሄ በሚፈለገው መልኩ ሴቶች እየተሳተፉ አይደለም። እየተሰሩ ያሉ የሰላም ግንባታ ስራዎች ብንመለከት በበቂ ሁኔታ የተሳተፉባቸው ስራዎች አይደሉም። ለምሳሌ ከዚህ በፊት ተደረጉ የተባሉ የሰላም ስምምነቶችን ብንመለከት አንድም ሴት ያልተሳተፈችበት የሰላም ስምምነቶች እንዳለን እንገነዘባለን። እና የሴቶች ቁጥር በፖለቲካ ተሳትፎ ውስጥ በቂ በሆነ ሁኔታ የሚታይ ቁጥር የለም ለማለት እንገደዳለን። እኛም አንዲት ሀገር በሴቶች መብቶች አጠባበቅ በኩል የምትለካበት መመዘኛ ይኖር ይሆን? ይህን ለማወቅ መጠየቅ ያለባቸው ጥያቄዎች አሉ ይላሉ ዶክተር ስህን። ዋናው ጥያቄ ደህንነት ነው። ደህንነት ማለት ዋናው አንዲት ሀገር ለሴቶች ትመቻለች ብሎ መለኪያው የጥቃት መጠን ነው። የፆታዊ ጥቃት መጠን በተለይ ኢትዮጵያ በጣም እየወደቀችበት ያለው ባሮሜትር እሱ ነው። በሰላሙም ጊዜ እኳ አንድ ሴት ወጥታ መግባት በሰላም የማትችልበት ብትደፈር ፍትህ ማታገኝበት፣ በቃ ፍትህ ቀልድ የሆነበት ጊዜ ነው ያለው። በጦርነት ሲሆን ደግሞ በጣም እየሰፋ እየተለመደ አንድ ጥቃት ሌላውን እየወለደ እየሄደ ስለሆነ ነው። ስለዚህ ዋናው መጀመሪያው እሱ ነው። ከዛ ውጭ ያሉ በጤና ማለት ይቻላል አሉ የተቀመጡ መስፈርቶች፣ ለምሳሌ በወሊድ የሚሞቱ ሴቶች ቁጥር፣ በጨቅላነት የሚሞቱ ህጻናት ቁጥር፣ የትምህርት አቅርቦት፣ ወንዶች እኩል ትምህርት ቤት ይገባሉ ወይ? መግባታቸው አይበቃም፣ እኩል ይጨርሳሉ ወይ? ከዛ ዩኒቨርሲቲ በኩል መጠን ይገባሉ ወይ? የፖለቲካ ተሳትፎ እስካሁን የተነጋገር ነው። እና ከቁጥር ባለፈ እነዚህም ኢፍታዊነት የሰፈነባቸው ነገሮች በምን መልክ ነው እያሻሻልን ያለ ነው? በቂ ህጎች አሉ ወይ? ድንጋጌዎች አሉ ወይ? ካሉ ይተገበራሉ ወይ? የዓለም አቀፍ ስምምነቶች ኢትዮጵያ ስታማም በደንብ በቂ የሆነ የህግ ማቀፎች አሉ። ሁሉም የሚያስፈልጉን አለ አለን ማለት አይደለም። አሁን ለምሳሌ በጣም ብዙ አመት እየጠበቅን እስካሁን ያልጸደቀው እንደም ወደ ኋላ የተመለሰው ለጾታዊ ጥቃቶች ዙሪያ አንድ ፖሊሲ እንደውም ህግ እንዲኖር ነው ብዙዎቻችን የምንፈልገው ከበፊትም ስንጠይቅ የነበረው ግን እስካሁን አልረቀቀም ብቻ ሳይሆን እንደውም ምን ያስፈልጋል ሴቶች ፖሊሲ ላይ አልተካተተም ወይ ወደሚል ጥያቄ መንግስት እየሄደ ነውና በተለይ በጦርነቱ ምክንያት ከፍተኛ መንሸራተት ነው የደረሰብን። ወይዘሮ ኢየሩሳሌም በፖለቲካው ውስጥ ለሴቶች ተሳትፎ አነስተኛ መሆን ከሚጠቀሱ ምክንያቶች መካከል ራሳቸው ሴቶችን ጨምሮ ማህበረሰቡ ለፖለቲካው ዘርፍ ያለው አመለካከትና ፍራቻ ነው ይላሉ። የማህበረሰቡ አመለካከት አንዱ ምክንያት ሊሆን ይችላል። በተለይ ማህበረሰቡ ስንል ራሳቸውንም ሴቶችንም የሚያካትት ነው ፖለቲካን የመፍራት ወደ ፖለቲካው ለመምጣት ፍላጎት የማጣት ፖለቲካ ለወንድ የተተወ ኮንሰፕት እንደሆነ የማሰብ በማህበረሰብ ውስጥ ሴቶች ብቻ ሳይሆኑ ወንዶችም ፖለቲካና ኤሌክትሪክ በሩቁ ነው የሚል አባባልም አለ ይህ አንዱ ምክንያት ነው እና የፖለቲካ ቁርጠኝነትም ነው ኢቭን የተጻፈውን ህገ መንግስት እንኳን ለማስፈጸም ቁርጠኛ የሆነ አመራር ማጣትም ነው በአንድ ሰው ተነሳሽነት ብቻ የሚመጣ ነገር አይደለም። ይሄ ስትራክቸራል የሆነ መዋቅራዊ ስርዓት መዘርጋት ያስፈልጋል። ሴቶችን ወደ ፖለቲካ ተሳትፎ ለማምጣት ፖለቲካ ፓርቲዎች ሴቶችን እንዲያሳተፉ ለማድረግ ካላሳተፉ ደግሞ፣ ምናልባትም በፖለቲካ ውስጥ እንዳይሳተፉም የማገድ ቁርጥ የሆነ ህግን ማስቀመጥ፣ ይህ ብቻ ሳይሆን ኢንሴንቲቮችን ማዘጋጀት፣ ብዙ ሴቶችን ላመጡ የፖለቲካ ፓርቲዎች ያሉ ኢንሴንቲቮችን ማስቀመጥ ማዘጋጀት ያስፈልጋል። ተቃዋሚ ፓርቲዎችና በህብረተሰቡም ዘንድ ሴቶች ላይ ያለው አመለካከት ከመሻሻል ይልቅ እየባሰበት የሄደ ይመስላል የሚሉት ዶክተር ስህን ወደ ፖለቲካው መድረክ በመጡ ሴቶች ላይ የሚሰጡ አስተያየቶች ሴቶችን ከፖለቲካው መድረክ እየገፉ መሆኑን በመጥቀስ ይከራከራሉ። አብሮት ደግሞ ፖለቲካል ፓርቲዎች ውስጥ የእውነት በጣም ለሴት ማይመች እንበለው በጣም የወንድ የሆነ ባህሪ አለ በፊት ከነበረው በጣም የተቀየረ ይመስለኛል። በፊትም ይኖራል እርግጠኛ ነኝ፣ ግን አሁን ደግሞ የበለጠ ስንሰማ ትንሽ ምቾት የሚነሳን በሴቶች ዙሪያ የሚቀለዱ ቀልዶች፣ አይን ያወጣ ፆታዊ ትንኮሳ የእውነት ይገርማል። ምክንያቱም እነዚህም ባለስልጣን ሴቶች ናቸው እና በከፍተኛ አመራር ላይ የላሉ ላይሆን ይችላል፣ ግን ወደ ታች ሆነው ግን በዛው በፖለቲካ ስትራክቸር ውስጥ ያሉ ሴቶች በጣም አማረው ሲናገሩ ሰማለሁ ነው። ይሄ ደግሞ የትም ቦታ ነው። ሴቶች ፖለቲካ ውስጥ አይቆዩም ይባላል፣ ግን አይቆዩት በዚህ ምክንያት ስለ እየተገፉ ነው የሚወጡት በተፎካካሪ ፖለቲካል ፓርቲዎች ውስጥ ደግሞ በጣም ይጫናል ይሄ ነገር ምክንያቱም አንደኛ የፖለቲካ አወቃቀሩም የምርጫ አካሄዳችን ፈስት ፓስት ዘ ፖስት ሲሆን ሴቶችን ወደፊት ማምጣት ፖለቲካል ፓርቲዎችም ይፈራሉ በቃ ይመረጥልናል ብለው የሚያስቡትን ወንድ ነው እንጂ ብዙ ጊዜ ሴትን ማቅረብ ለእነሱ ብዙ የሚያዋጣ አካሄድ አይደለም እና ሴቷ ሲጀምር ታግላ ነው ፓርቲ ውስጥ የምትሰማው የሆነ ሚና ሊሰጣት የሆነ አነስ ያለ ሚና ይሰጣታል ከዛ በኋላ ደግሞ ለምርጫም አትቀርብም ከባሏ ጋር ተጣ በቤተሰብ ተቆጥታ ሶሻል ሚዲያ ላይ ተሰድባ፣ ከዛ ደግሞ እንደገና እንዲተጋፈጪ ማለት እኔ የራሴ የማላረገው ነገር ስለሆነ የእውነት ይከብዳል እና ሁልጊዜ አሁን ፖለቲካ ፓርቲ ውስጥ ያሉ ሴቶች የሚወቅሱ እሱ ነው። ለምን እንድንታገልላችሁ? ትጠብቃላችሁ? ለምን እናንተ ራሳችሁ አትታገሉም ይሉናል። ግን እንግዲህ እነሱ በፖለቲካ የሚሞክሩትን እኛ ደግሞ በሌላ መንገድ እንሞክራለን። ግን ብዙ ተስፋ የሚሰጥ አይደለም። ጥናቶችና ዘገባዎች እንደ ወረዳና መካከለኛ አስተዳደራዊ የፖለቲካ እርከን ውስጥ ባሉ መዋቅሮች ውስጥ የሴቶች ቁጥር መጨመሩን ያስረዳሉ። የብልጽግና ፓርቲም ለዚህ ከፍተኛውን አስተዋጽኦ እንደሚወስድ ይናገራል። ዓለም አቀፍ የሴቶች ቀን ማርች ኤይት ዝግጅት ላይ ንግግር ያሰሙት የአዲስ አበባ ከንቲባ አዳነች አቤቤ ሴቶችን ሁለንተናዊ ተጠቃሚነት ለማረጋገጥ ያስችላሉ የተባሉ ሥራዎች በመንግስት መከናወናቸውን ገልጸው በፖለቲካ በማህበራዊና ኢኮኖሚያዊ ተጠቃሚነታቸውንና ተሳትፏቸውን ለማስፈን የሚያስችሉ ዕቅዶች ተቀርጸው ተግባራዊ መደረጋቸውንና ተግባሩ ስኬታማ መሆን መቻሉንም ተናግረዋል። ዶክተር ስህን ግን ገዢውን ፓርቲ መቀላቀል ቀላል ነው ይላሉ። የሴቶች ወደ ብልጽግና ፓርቲ መግባት የሴቶችን መብት ከማስከበርና ከፖለቲካ ተሳትፎና ወሳኝነትን ከማሳደግ ጋር የተገናኘ አይደለም በማለት ይሟገታሉ። ገዥው ፓርቲን መቀላቀል ቀላል ነው። በጣም የገንዘብ ጥቅም ስላለው አብሮት የሚመጣ ብዙ አድቫንቴጅ ስላለው ከበፊትም ቀላል ነው። አሁን ደግሞ ትለጠቀላል፣ ብዙ ኢንሰንቲቭ አለው። ግን ገዥው ፓርቲን ሴቶችን የሚሰበስብ የእውነት እኩልነት አንጻር ነው ወይስ ለምን የሚለውን ትንሽ መጠየቅ ያስፈልጋል። ምክንያቱም በተለይ በጠቅላይ ሚኒስትሩ ንግግሮች ላይ የእውነት እንደውም ትንሽ ገፋ አድርገውታል፣ ግን አንድ ሰሞን በተለይ በጣም ያስደነግጠን አባባሎች ነበሯቸው። ሴቶችን የምንሾመው ስለሚታዘዙ ነው ወይ? ፍትሀ አያጎድሉም? ይሄ በቃ ለሴት የታጠረ አይነት ምልከት አለና ሁሉም የተሾሙ ሴቶች እነዚህን ያሟላሉ ማለት ልክ አይደለም። ብዙ በደል በሴት አመራርም ሲደረግ ስለምናይ እና እንደዚህ እንደ ችሮታ የሚሰጥ ነገርማ አደገኛ ነው። ችሮታ ሳይሆን ኩመርት ነው። የገዥ አመራር ወይ የገዥ ፓርቲ ውስጥ ያለው ሴቶች ተሳሰው እንደዚህ ይመስለኛል። በጣም በቅርበት ባላቀውም ፖዚሽን ወይ በጥቅም ደረጃ ሊጠቅም ይችላል፣ ግን በግል ደግሞ ብዙ ዋጋ ያስከፍላል። ምክንያቱም የፖለቲከኛ መሆን አሁን ኛም ትንሽ ስልጠና ምንም ስናደርግ ለአስተዳደሮች አንዳንዴ ስለምንጋበዝ ሄደን እናደርጋለን እና ሁል ጊዜ በጣም የሚከብዳቸው የስራው ኃላፊነት ብቻ ሳይሆን አብሮት የሚመጣው የቤተሰብ ጫና ለምሳሌ፣ ቅዳሜ እሁድም ሊሆን ይችላል የፓርቲ ስብሰባ መስጠት አለባቸው። ጊዜ አንጻር በጣም ከባድ ጫና ሆኖ ትዳራቸውንም የሚፈታተን የሆነት በጣም ብዙ የአእምሮ ጭንቀት ውስጥ ይከታቸው እንሰማለን። በፖለቲካ ውስጥ የሴቶች ኮታ መሻሻል ብቻውን ለውጥ አያመጣም የሚሉት ወይዘሪት መሰረት ይህ ሁሉ ሊስተካከል የሚችለው የሴቶችን ተሳትፎና ውሳኔ ሰጪነት የሚያስጠብቅ የህግና ፖሊሲ ማዕቀፍ ሲኖር ብቻ ነው ይላሉ። አሁንም ለእኔ የሚታየኝ ነገር የህግና የፖሊሲ ማዕቀፍ የሌለው ውክልና ወይም ደግሞ ለቁጥር ብቻ የሚሆን ውክልና ፍሬ አያሰራም። ይህ የፖለቲካል ዲሲሽን ፓወር ካልተሰጣቸው ሴቶቹ በሚኒስትሮች ምክር ቤትም ቢሆን በህዝብ ተወካዮች ምክር ቤትም ቢሆን ይሄ ይሄኛው ዲሲሽን ፓወር እና የዲሲሽን ስፔስ ካልተሰጣቸው ድረስ ለውጥ ያመጣል ብዬ አላስብም። በረው አሁንም ፓተርኑ እንደዛን የሚመስለው አዳዲስ የሚገነቡ ተቋማት ለምሳሌ በቅርብ ጊዜ እንግዲህ በጣም ትልቅ መነጋገሪያ የነበረው የሀገር አቀፍ የምክክር ኮሚሽኑ እንደዚሁ ሴቶች ኮሚሽነርነት እንዲሾሙ የሲቪል ማህበራት ድርጅቶች በጣም ብዙ ስራ ሲሰሩ ነበር፣ ውትወታ ሲያደርጉ ነበር። ግን እንዳልኩ የሚያስገድድ ፖሊሲና የህግ ማዕቀፍ ስለሌለ እሱም ውጤታማ ነው ብዬ አላስብም። ስለዚህ አዳዲስ ተቋማት ሲገነቡ ግዴታ መሆን መቻል አለበት ብዬ አስባለሁ። ይሄን ያህል ፐርሰንት አመራሩ ላይ ሴቶች መኖር መቻል አለባቸውም መኖር ብቻ ሳይሆን ውሳኔ ላይ መሳተፍ መቻል አለባቸው ብዬ አስባለሁ። የመንግስት ተወካዮችን በዚህ ጉዳይ ለማነጋገር ያደረግነው ሙከራ ባይሳካም ፕሬዝደንት ሳህለወርቅ ዘውዴ በዓለም አቀፍ ደረጃ ለአንድ መቶ አስራ ሶስተኛ ጊዜ በኢትዮጵያ ደግሞ ለአርባ ስምንተኛ ጊዜ በተከበረው ዓለም አቀፍ የሴቶች ቀን በዓል ላይ ባሰሙት ንግግር የምንጠይቀው ልዩ መብት ሳይሆን የተሰጠ መብት ሁሉ ለሁላችንም እኩል እንዲሰራ ነው ብለዋል። ሆኖም አሁንም ሴቶች በኢኮኖሚ በማህበራዊ ጉዳዮችና በፖለቲካ የሚ የሚገባቸውን ያህል እኩል ተጠቃሚና ተሳታፊ መሆን እንዳልቻሉና ሴቶችን ማብቃትና ተሳታፊነታቸውንና ተጠቃሚነታቸውን ማረጋገጥ እንደሚገባ ፕሬዝደንት ሳህለወርቅ ዘውዴ ገልጸዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ሰማችን አባቸው ሲሆናችሁ አብዝተን እናመሰግናለን። የእሁድ ምሽት መሰናዷችን እዚህ ላይ ተጠናቋል። በንጋው ምሽት በመደበኛ የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። አስተያየት ወይም ጥያቄ ቢኖራችሁ በፌስቡክ ገጻችን ቪያ ማሀሪክ ላይ ለጋቢና ቪ እያላችሁ አድርሱን። ኤደን ገረመው መሰናዳውን በመምራት ኤልያስ አስማረ በቀነበሩ ጽዮን ግርማ በአርቶቶ ከመላ የአሜሪካ ድምፅ ባለሙያዎችና አዘጋቢዎች ጋር በመሆን እዚህ ላይ እንሰናበታለን። ሰላም ጤና ስጥልን። መልካም የእሁድ ምሽት።